ሰላም ለናንተ ይሁን። ጋቢና ቪኦኤ የጀመረ ከአሜሪካ ድምፅ ዛሬ ምሽት አብራችሁን ከቆያችሁ ከሚቀርቡላቸው ዝግጅቶች መካከል ደንበኛ ለመያዝ በጣም መጀመሪያ ካንተ የሚጠበቀው ታማኝና ጥሩ ስራ መስራት ነው እና ይህን ለማድረግ ደግሞ እኔ እዛ ቤት የተከራዩት እዛ ያደርጉ ነው። ሌሊት አምስት ሰዓት ስድስት ሰዓት የሰራሁ ነው እንትኑ እያደረጉት ማለት ነው እና ደንበኛ ለመያዝ ብዙ አልተቸገርኩም በቶሎ ነው። በሀብሎም አባዲ ነው የሰማ ነው። በሀብሎም ኢትዮጵያ ውስጥ ከሚኖሩ ኤርትራውያን ስደተኞች መካከል አንዱ በስደተኝነቱ ዘመናት የገጠሙትን ችግሮች ለመፍታት የጀመረው የኤሌክትሮኒክ ጥገና ስራ መልካም ውጤትን እያስገኘለት ነው። ቆየት ብሎ በሰፊ አጫውተናል። ዛሬ ምሽት እኒህና በተለይም ደግሞ ዓለም አቀፉን የስደተኞች ቀን ላይ ያተኮሩ መሰናዶች ይቀርቡበታል። ሀብታሙ ስዩ መሰናዶውን እመራለሁ፣ ንጉሥ ታምሬ ደግሞ የድምፅና የምስል ቅንብሩን ይከውናል። አብራችን ስለምትቆዩ አስቀድመን በእጅጉ እናመሰግናለን። ወደ መጀመሪያው መሰናዶ እንሻገር። አባዴ ኢትዮጵያ ውስጥ ከተጠለሉ በሺዎች የሚቆጠሩ ኤርትራውያን ስደተኞች መካከል አንዱ ነው። ከአራት ዓመታት በፊት ወደ ኢትዮጵያ በመጣበት ወቅት የገጠመውን ችግር ለመቋቋም በማሰብ የጀመረው የኤሌክትሮኒክስ እቃዎች ጥገና ስራ ቀስ በቀስ ወደ ስኬት ጎዳና እየወሰደው ይገኛል። በሀምሎም ያለፈበትን የህይወት መንገድ ለዘጋቢያችን ገብረ ሚካኤል ገብረ መድን ነግሮታል። እኔ ባህበሎ ነው አባሪ ይባላል። በኢትዮጵያ አቆጣጠር ሁለት ሺ አስር ነው የአዲስ አበባ የገባት። ልክ አዲስ አበባ ሲገባ በሁለተኛ ወር ነው ኤሌክትሮኒክስ ጥገና ስራ የጀመርኩት ማለት ነው። ስፔሻል ቲቪ የሚባል ስራ የቴሌቪዥን የሰራው ነው ያለው ስራው በጣም ቆንጆ ነው። በጣም ብዙ ስራ ነው ያለ ለመስራት ብቻ፣ አንተ ፍላጎት ይኖሩ ተጋቴ ይኖር እንጂ ስራ ቆንጆ ነው። ወደዚህ ስራ ለመግባት ምን አነሳሳ? ባህበሎም ቁጭ ማለት በጣም ስለከበደኝ፣ እኔ ሁለት ወር ሲቀመጥ በጣም ከበደኛ። ምን ማድረግ አለብኝ? ምን ስራ መስራት አለብኝ? ቤት ሲያስብ ድንገት አንድ ጓደኛ አብረኝ ኮሌጅ የተማረ አገኘሁት። ትርጅት ጥገና ነው የሚሰራው። ከዛ እኔ ትርጅት ነው የሚሰራው ሲሰራ ተቆጥረን ነው የምሰራው ግን ምንም ትርፍ የለም። እኔ የሚያስበው የራስ ስራ መስራት ነው የሚፈልገውና ትንሽ የሚያገኝ ሰው ካገኘሁ እሰራለሁ አለኝ። እዛን ጊዜ እኔ ደግሞ ለመስራት በጣም ፍላጎ ስለነበረኝ እኔ ደግሞ ቲቪ መስራት ይችላለሁ ኤሌክትሮኒክስ ተምሬ ለመጣሁት እና አብረን ብንሰራ ምን አልኩት። እሺ አለኝ። ከዛ በማክስቱ ስራ ቤት ፍለጋ ጀመረ ማለት ነው። ቁጭ ከማለት መስራት ይቻላል ለማለት ነው የጀመርኩት። እኔ መጀመሪያ ስጀምር ምንም እንኳን መናገር ማለት መስማቱን በጣም ይከብደኝ ነበር አማርኛው። ግን ጓደኛ፣ ግን እዚህ አዲስ አበባ የተወለደች ልጅ ስለነበረ ከሱ ጋር በወረቀት የጻፍኩ ነው የጀመርኩት ማለት ነው እና ስትንኛ ስራ ደግሞ ከቋንቋ በላይ ማለት ነው በእጅ የምትናገረው ነገር ስለሆነ እኔ በመናገር ብዙ አልተቸገርኩም። ብቻ እኔ ፍላጎቴ መስራት ብቻ ስለነበረ የሚገጥመኝ ችግር ብዙ ነበረ፣ ግን ትኩረት አልነበረም። እዛ ችግር ማለት ነው። ስራው ቶሎ ተዋወቀልህ ቶሎ ደንበኛ ፈራ፣ እንዴት ነበረ ሲ ግለጽልኝ። ምኛ ለመያዝ በጣም መጀመሪያ ከአንተ የሚጠበቀው ታማኝና ጥሩ ስራ መስራት ነው፣ እና ይህ ለማድረግ ደግሞ እኔ እዛ ቤት የተከራዩት እዛ እዛ ያደርጉ ነው ሌሊት አምስት ሰዓት ስድስት ሰዓት እየሰራሁ ነው እንትኑ እያደረኩት ማለት ነው። እና ደንበኛ ለመያዝ ብዙ አልተቸገርኩም። በቶሎ ነው የለመደልኝ። ለውጡን እንዴት ታየዋለ? የራስ ስራ መስራት ያለ ጉልበት ያለ ሞራል ያለ ብር በጣም ትጠቀማለ። እኔ እዛ የራሴ ስለሆነ ነው ሌሊት እስከ አምስት ሰዓት ስድስት ሰዓት እየሰራት፣ ተቆጥረ ብሰራ እንደዛ አይነት ስራ መስራት አልችልም። በሰዓት ገብተ በሰዓት ነው የምትወጣው። እና የራስ ስለሆነ ያለ ጉልበት በጣም ትጠቀማለ፣ ኃይል ትጠቀማለ። እና ራስ ብሰራ በጣም ጥሩ ነው ብዬ ነው ያስበው። ያገኘው ብር እቃት ይላል አብዴት ታደርጋለ። ሁሉ ወደዛ ነው የምታደርገው፣ የምታጠፋው አይደለም፣ ኢንቨስት ታደርገዋለህ የጨመርክ ነው። አሁን ለምሳሌ አንድ እቃ ያስፈልግሃል፣ ያገኘው ብር እዛ እቃ ገዝተ አብዴት እያደረክ ነው የምትሄደው ማለት ነው። አሁን ስራችሁ እያደገ ሄደዋል። ምን ደረጃ ላይ ደርሷል? ከየት ተነስቶ የት ደረሰ? አሁን እያደገ ነው የሚሄደው፣ ከቀን በቀን በጣም እየጨመረ ነው ሄደው። እኛ መጀመርታ ስንጀምር የሮት ወር መክፈል እንኳን ብር አልነበረንም በጣም ጥሩ ሰዎች ናቸው፣ እኛ ግቢ ያሉት መጀመሪያ ብር ጎድለን የሁለት ወር መክፋት መክፈል ስላልቻልን ጎድለን ነበርና ብር እሷ ልጅቷ ጨምራ ነው የከፈለችልን። አሁን ጊዜ ግን የራሴ መኪና ይጄ መኪና ትርፍ ጊዜ ደግሞ ሌላ ተጨማሪ ስራ እየሰራን ነው ያለሁት ማለት ነው። ሰርግ ትሰራለህ፣ ኮንትራት ወደ ኤርፖርት መሄዱ፣ ኮንትራት ወደ ሰርግ መሄዱ ተጨማሪ ስራ እየሰራን ነው ያለሁት። ከሰው የምንጠብቀው የለም። እግዚአብሔር መዝገን ተጨማሪ ትልቅ ደረጃ ለመድረስ ኢንቨስት ለማድረግ አሁን ለምሳሌ ቲቪዩ ወደ ቦንዱኝ ማሽን የሚባል ስራ ትልቅ ስራ እንደ ፋብሪካ አይነት መስራት እነዛ ካልሀሰብ እንጂ ለራሳችን አሁን ጊዜ ራስን ችለን በጣም ጥሩ ደረጃ ነው ያለን። ምን የምታስተላልፈው መልእክት አለ ለሌሎች እንደዚህ በተለይ ችግር ላይ ላሉ ወጣቶች? እኔ በጣም ማምከር የሚፈልገው ቁጭ ከማየት ትንሽ ነገር መስራት ይልጣል ነው የሚለው። በጣም አንድ ጊዜ አንድ ከቤት ከወጣ ደግሞ ብዙ እድሎች አሉ። እኔ መጀመሪያ ስንጀምር በረኝ ከሰው ጋር ግንኙነት አሁን ጊዜ በጣም ጥሩ ነው። ብዙ ትላልቅ ሰዎች ትገናኛለ በሰው ከተገናኘ ደግሞ ከሰው በሰው ደግሞ ሌላ ተጨማሪ ስራ ታገኛለ ብዙ ኦፖርቹኒቲ አለው ብዬ ነው የሚያስበው፣ እና ቁጭ ማለት አይ መጠበቅ ያለባቸውም ያላችሁ ብር ኢንቨስት በማድረግ ይሆን ትምህርት በመማር ራሳችሁ ከፍ ማድረግ አለባቸው፣ የሚያስብ የምመክራቸው ማለት ነው። ቀደም ብለን የሰማነው ዘጋቢያችን ገብረ ሚካኤል ገብረ መድን ኢትዮጵያ ውስጥ ከተጠለሉ በሺዎች የሚቆጠሩ ኤርትራውያን ስደተኞች መካከል ከአንዱ ከባህሉም አባዲ ጋር ያደረገውን ቆይታ ነው የሰማነው። አብራችሁን ስላላችሁ በእጅጉ ደስ ብሎናል። ወደ ቀጣዩ ዘገባ እንሻገር። የአሜሪካ ድምፅ የስደተኞች ሕይወቱን የሚቃኝ የአንድ ቀን ትዕይንት ተብሎ አንድ ቀን በስደተኞች ህይወት ውስጥ የተሰኘ ዘጋቢ ፊልም ይፋ ተደርጓል። ሰባ አምስት የዜና ቡድኖች በሰላሳ ሁለት ሀገሮች ተሰማርተው በአንዲት ቀን ውስጥ የተለያዩ ስደተኞችን ውሎ በመቅረጽ ያጠናቀሩት ፊልም ነው። ይህ ፊልም በአማርኛ ቋንቋ ተተርጉሞ ለእይታ ቀርቧል። ከዚህ ዘጋቢ ፊልም ላይ ቀንጭበን በመቀጠል እናሳያችኋለን። ተደርድሮ አይደለም። አንዳንዴ ልጆችህ የሚከፍሉት ዋጋ አለ። እነዚህ ልጆች እዚህ ፓኪስታን ውስጥ ከአፍጋን ወላጆች የተወለዱ ናቸው። ቤተሰቦቻቸው የሚቀምሱትን ነገር ለመግዛት ጥቂት ገንዘብ ለማግኘት የከተማ ቆሻሻ መጣያ ውስጥ ቁርጥራጭ ወረቀት ለማግኘት ሲቆፍሩ ይውላሉ። ሌላ ምርጫ የለኝም። ቤተሰቦቼ ሂድና ገንዘብ ፈላልግ ብለውኛል። ምን እንደምሰራ ጠይቀውኝ ቆሻሻ እንደማነሳ ስነግራቸው የማትባንሃሉኝ። አልፎ አልፎ ቆሻሻው ውስጥ የሆነ ነገር ይገኛል። ነገር ግን አንዳች የጎደለ ነገር እንዳለ ያውቃሉ። ጠዋት አንድ ሰዓት ላይ መጥቼ ፀሐይ ስትጠልቅ ወደ ቤቴ መለሳለሁ። በአንድ ኪሎ ግራም ርቀት ስድስት ሩፒ ያገኛለሁ። ድሆች ነን። ቆሻሻ ወረቀት ከመለቃቀም የተሻለ ምርጫ የለንም። ሌላ ምን ልንሰራ እንችላለን? ምንም ገንዘብ የለንም እኮ። ትምህርት ቤት መግባት አልችልም። እንዴት እንደሚጸለይ እንኳን እኮ አላውቅም። ምንም ነገር አላውቅም። ምን ልናደርግ እንችላለን? ዛሬ ከፊታችን ብዙ ነገር ይጠብቀናል። የዓለም የስደተኞች ቀን ከሌላው ቀን በምንም የተለየ አይደለም። በስተደቡብ ምዕራብ ከ9,000 ኪሎ ሜትር በላይ ርቆ በሚገኝ በዓለም እጅግ ከቆዩት የስደተኞች መጠለያ ሰፈሮች በአንድ ውስጥ የትምህርት ቀን ተጀምሯል። ስደተኛ ሶማሊያዊት መምህርት ስደተኞቹን ሕጻናት ባዮሎጂና ታሪክ ታስተምራለች። የዛሬው ዕለት ለእኛ ታላቅ ቀን ነው። የዓለም የስደተኞች ቀን ነው። ቀኑ ስደተኞች የሚከበሩበትና የሚበረታቱበት ነው። ለእኛ ልዩ ቀን ነው። ነገር ግን ፋጡማዝ የምትቆየው የነጻ ትምህርት ድል ለማግኘት ካመለከተችበት እየሰራች መኖር ከምትችልበት ሀገር ከካናዳ ምላሽ እስክታገኝ ብቻ ነው። ማዕከላዊ አፍሪካ ሪፐብሊክ ውስጥ ከሚካሄደው ውጊያ የሸሹ ስደተኞች የዓለም የስደተኞች ቀን ዝግጅትን አብረው መታደም እንዲችሉ በዚህ ማለዳ እዚህ እንዲገኙ ተደርጓል። ከአካባቢው ባለስልጣናት የሚያበረታቱ መልእክቶችን አዳምጠዋል። አዳዲስ ቲሸርቶችም ተሰጥቷቸዋል። ሰባ ሚሊየን ከሚሆኑት የዓለም ስደተኞች፣ ፍልሰተኞችና ተፈናቃዮች አብዛኞቹ የሚኖሩት መጠለያ ሰፈሮች ውስጥ አይደለም። ወደ እንደዚህ አይነት ከተሞች ይፈልሳሉ። ባህር ተሻግሮ ከብሪታንያ 35 ኪሎ ሜትር ርቀት ላይ ስደተኞች የጥቃት ኢላማ መደረጋቸውን ይናገራሉ። ፈረንሳይ ስደተኞችን ወይም ፍልሰተኞችን ይዞ ማቆያ ቦታ ያለመያዝ ፖሊሲ ነው የምታራምደው። በመሆኑም በሰሜናዊ አካባቢዎቿ ብዙ እንዳይቆዩ ለማድረግ ባለስልጣኖቿ ማድረግ የሚችሉትን ሁሉ ለማድረግ እየጣሩ ነው። ስደተኞች ድጋፍ መስጠት የሚያስችል መዋቅር ተዘርግቷል። ወደ አንድ መቶ የሚጠጉ በጎ ፈቃደኞች አዲስ የሚመጡትን ይመግባሉ። ሆኖም ምንም እንኳን በቂ አቅምና ጥረት ያለ ቢመስልም በተጨባጭ ግን ስደተኞችን መርዳት እየከበዳቸው መጥቷል። ፖሊስ በጎ ፈቃደኞችን ለማዋከብና ለማሸሽ ብዙ ዘዴዎችን ይጠቀማል። ምንም እንኳን ፖሊስ አብዛኞቹን ስደተኞች ከዓይን እንዲርቁ ቢያደርግም ዛሬ እንኳን ጫካው ተብሎ ወደሚታወቀው የድንኳን ከተማ እየነዳን ሳለን መኮንኖቹ በየመንገዱ ዳር በርካታ ስደተኞችን እየያዙ ሲያስሩ አይተናል። ፖሊስ ጫካውን እስከዘጋበት እስከ ዛሬ ሶስት ዓመት ድረስ ካሌ በብዙ የሚበልጥ ቁጥር ያለው ፍልሰተኛ ነበረበት። ያለ ስጋት እፎ ይባልበታል ወደሚባለው ካሌ የሚዘልቁ መንገዶችን ለመዝጋት በሽቦ አጥረውታል። ይሄ አስር ሺህ ሰው ይኖርበት የነበረው አሮጌው ጫካ ነው። አሁን ባዶ ነው። ሁሉም ነገር ተወስዷል፣ ተቃጥሏል፣ ተወግዷል። መግባት ክልክል ነው። የሚገርመው ነገር ግን ይህ ቦታ አሁን የሚፈልሱ ወፎች ማረፊያ ሆኗል። ወፎች የማረፍ መብት አላቸው፣ የሰው ልጅ ግን አይችልም። ዛሬ ጫካው አስከፊ ሆኗል። እዚህ ስንደርስ ቡድናችንን አስፈራሩንና ፊልም እንዳንቀርጽ ከለከሉን። በእጅ ስልክ ፎቶ ለማንሳት ለአንዱ መክፈል ነበረብን። እነርሱን ለማባረር ፖሊስ በየሁለት ቀኑ እንደሚወራቸው በምሬት ይናገራሉ። ብሶታቸውን ለማሰማት ለዛሬ ከሰዓት በኋላ ጋዜጠኞችን ጠርተዋል። ለመድረስ መፍጠን አለብን። የሚሰሙት የሙዚቃ ድምፆች የፊሊፖ ግራንዲን ዝግጅት ቦታ መድረስ ያበስራሉ። በፈረንጆቹ አቆጣጠር ከ2016 ዓ ም አንስቶ የተባበሩት መንግስታት የስደተኞች ጉዳዮች ከፍተኛ ኮሚሽነር ናቸው። በእነዚህ ሶስት ዓመታት ውስጥ የስደተኛው የፍልሰተኛውና የተፈናቃዩ ቁጥር ከ60 ሚሊየን ወደ 71 ሚሊየን አካባቢ ጨምሯል። ከባድ ኃላፊነት ነው። ሀብት አንቀሳቅሶ ይህን ሁሉ መርዳት እዚህ እንዲመጡ የተደረገው ስደተኞች ሰርተው ማሳካት የሚችሉትን ነገር ለማሳየት ነው። ስደተኞቹ ትኩረት ስበዋል፣ ባደረጉትም ሁሉም ኮርተዋል። አንዳንዶቹን መደብሮች ግን ከአንድ ሌላ ባለስልጣን ጋር ወሬ ይዘው ሳይመለከታቸው ባጠገባቸው ያልፋሉ። በዚህ 1700 ኪሎ ሜትር ርቀት ላይ የዓለም የስደተኞች ቀን የበዛ ሥነ ሥርዓት በሌለበት ሁኔታ ተጀምሯል። አዳምና ቤተሰቦቹ በ2015 ዓ ም ከሶሪያ ተፈናቅለው ከመጡ በኋላ ቀስ በቀስ እየተንፏቀቁ ሰሜን ደርሰዋል። ድንበሩ ሲዘጋ መውጫ ተው ቀሩ። በዛሬው የዓለም ስደተኞች ቀንም እዚሁ ናቸው። እኔም ጦርነቱንና ሌሎች ብዙ ችግሮችን አመልጠው እንደመጡት እንደ ብዙዎቹ ስደተኞች ነኝ። ቀን እንዲወጣልን እንፈልጋለን። ለራሳችንም፣ ለእኔ ቤተሰቦችም ድጋፍ ማግኘት አለብኝ። ስለ ቤተሰቤ ምን ላድርግላቸው እንደምችል አስባለሁ። አሜሪካ ድምፅ ከተዘጋጀው የስደተኞችን ሕይወት የሚቃኝ የአንድ ቀን ትዕይንት ውሎ፣ አንድ ቀን በስደተኞች ሕይወት ውስጥ ከተሰኘው ዘጋቢ ፊልም የተቀነጨበውን የተመለከትነው አድማጮቻችን፣ ተመልካቾቻችን አብራችሁን ስለሆናችሁ በእጅጉ እናመሰግናለን። ወደ ቀጣዩ ዘገባ ስንሻገር ብዙዎች እስር ቤት ወንጀለኞች ጊዜያቸው እስኪያበቃ ድረስ ርቀው የሚቆለፍባቸው ቦታ አድርገው ነው የሚወስዱት። ይሁንና እነዚህ ህግ ታራሚዎች አስፈላጊ የሆነ ተሀድሶና የህይወት ክህሎት አዳብረው በሰላም ማህበረሰቡ እንዲቀላቀሉ በዩናይትድ ስቴትስ ያለ አንድ ግዛት የራዲዮ ጣቢያ በመክፈት ማረሚያ ቤት ውስጥ ያሉ ታራሚዎችን ለየት ያለ እድል ፈጥሮላቸዋል። የሼሌ ሸንድለርን ዘገባ ኤደን ገረመው እንደሚከተለው ታቀርበዋለች። ይህ በኮሎራዶ የሚገኘው የሴቶች ማረሚያ ቤት በእሾሀማ የሽቦ አጥር ተከቧል። ነገር ግን ውስጡ እጅግ ወዳጃዊ ነው። የእስር ቤቱን ኮሪደር አቋርጦ ሲካሄድ እንደውም የሬዲዮ ጣቢያ ጭምር አለው። ሲን ሲንቲያ ጎንዛሌስ ኢንሳይድ ዘዋየር ወይም ከሽቦ አጥሮቹ ውስጥ የተሰኘው ሬዲዮ ላይ የምትሰራ የህግ ታራሚ ናት። እንኳን ወደ ዋይርስ ነጻ የቅሪ ማዕከል በደህና መጣችሁ? ሲንቲያ ጎንዛሌዝ ነኝ። ከዴንቨር ማረሚያ ቤት አምበር ፒርስ እና ሳራ ቤሪም አብሯት የሚሰሩ ታራሚዎች ናቸው። ከሽቦ አጥሮች ውስጥ የተሰኘው የኮሎራዶ ማረሚያ ቤት የሬዲዮ ጣቢያ በዩናይትድ ስቴትስ በአይነቱ የመጀመሪያው ነው። የሕግ ታራሚዎች በያሉበት ክፍል ሆኖ መሰናዶውን ይሰማሉ። ከእስር ቤት ውጭ ያሉ ሰዎች ደግሞ በስማርት ስልኮቻቸው ላይ ያሉ መተግበሪያዎችን በመጠቀም ማዳመጥ ይችላሉ። ሲንቲያ ጎንዛሌዝ በዚህ መሰናዶ ላይ በሳምንት ለ50 ሰዓት ያህል ታገለግላለች። ማታ ተኝቼ ነግቶ ስራ እስክሄድ እጓጓለሁ። የሬዲዮ ቡድኑ ዜናና ሙዚቃ ያዘጋጃል። ከማይክሮፎኑ ጀርባ ወይም ቢሃይንድ ዘማይክ በተኛው መሰናዶው ደግሞ ከእስር ቤቱ ታራሚዎች ጋር ቃለ መጠየቅ ያደርጋል። በዚህ በዛሬው መሰናዷ ሲንቲያ ጎንዛሌስ በድጋሚ ወደ ሱስ ህይወት የገባችና ሱስ ከልጆቹ አርቃ ለእስር እንድትዳረግ ያደረጋት እናት ጋር ቃለ መጠይቅ እያደረገች ነው። ሲንቲያ እንዲህ ብላ ትጠይቃለች። ልጆችሽ በጣም እንዲያውቁትና እንድረዱት ይቅር እንዲሉሽ የምትፈልጊው ነገር ምንድን ነው? ከልጆቼ በላይ ሱስን መርጫለሁ። ለመናገር ቢከብድም እውነታው ይሄ ነው። ስለዚህ ይህ ደግሞ ዋጋ እያስከፈላቸው ነው። ይቅር እንዲሉኝ ጸሎቴ ነው። ሲንቲያ ስለ ጸጸት በግልጽ ማውራቱ ለተናጋሪው ተንፈስ የሚያደርግና የሚያገግምበት መንገድ እንደሆነና ራሷን ጨምሮም አድማጮችም የሚጸጽታቸው ነገር አለ ትላለች። ጥቃት ፈጽሜ የጎዳው ሰው ነበር እና ቤተሰቦቹን ትቻቸዋለሁ። ባልደረዋ ሳራ ቤሪ ወንጀል በአብዛኛው ሰዎች ቅስማቸው ሲሰበር የሚሰሩት ነገር ነው ትላለች። እሷም ራሷ ካለፈ ሕይወቷ ለማገገም እየሞከረች እንደሆነና በሬዲዮ መሰናዶ አማካኝነትም ሌሎች ታራሚዎችን እያስተማረች መሆኑን ነው የምትናገረው። እዚህ የማህበረሰቡ አካል የሚሆኑበትን ቦታ ነው እየፈጠርን ያለ ነው። ብራያን ኮናሮ የዴንቨር ዩኒቨርሲቲ የፈጠራ መገናኛ ብዙኃን አማካሪ ሲሆን የሬዲዮ መሰናዶ መሪዎቹን እያገዘ ይገኛል። ኮናሮ ሬዲዮ ታራሚዎቹ በዚህ በማረሚያ ቤት ውስጥና በውጪም ግንኙነት እንዲፈጥሩ ረድቷል ይላል። ዘጠና በመቶ የሚሆኑት በኮሎራዶ ማረሚያ ቤት ያሉ እስረኞች ወደ ማኅበረሰብ ተመላሽ ናቸው። ስለዚህ ተመልሰው ሲሄዱ ስኬታማ በሆነ መልኩ ስርዓቱን እንዲቀላቀሉ ምን እያደረግን ነው? ይሄ የኮናሮ ጥያቄ ታዲያ ያዘጋጇ አምበር ፒርስም ጥያቄ ነው። ከአስር ዓመት የእስር ጉዞ በኋላ ለመፈታት የቀሯት ሁለት ዓመታት ብቻ ናቸው። እኔ ከዚህ ስወጣ ምንድን ነው የሆነው? አንበር ሌሎች ታራሚዎች ያጋጠማቸውን የተሳካላቸውንና እንዴት እንደ ተታገሉት በማጋራ ውስጥ እሷም በራስ መተማመኗን እያገኘች እንደሆነ ትናገራለች። ጋቢና ቪኦኤ ይቀጥላል። ከአሜሪካ ድምፅ አብራችን ስለሆናችሁ በእጅጉ እናመሰግናለን። ለምሽቱ ወደ ያዝንላችሁ የመጨረሻ ዘገባችን እንሻገር። በአፍሪካ ከፍተኛ ቁጥር ያላቸው ስደተኞችን ከሚያስጠልሉ ሀገራት አንዷ በሆነችው ኢትዮጵያ ከአንድ ዓመት በላይ ለሚሆን ጊዜ በዘለቁ ግጭቶች ምክንያት በትግራይ በአፋርና ቤንሻንጉል ክልሎች ተጠልሎ የነበሩ ኤርትራዊ፣ ደቡብ ሱዳናዊና ሱዳናውያን ስደተኞች ለከፍተኛ ችግር መጋለጣቸውን የተባበሩት መንግስታት የስደተኞች መርጃ ድርጅት ኢትዮጵያ ተወካይ ዶክተር ማማዱ ባልዴ ለአሜሪካ የአሜሪካ ድምጽ አስታውቀዋል። ዶክተር ማማዱ ባልዴን ያነጋግረቻቸው ስመኝ ቆይናት በመቀጠል ይቀርባል። ዶክተር ባልዴ በሰሜን ኢትዮጵያ ግጭት ከተቀሰቀሰ ወዲህ ግጭቱ ጉዳት ከደረሰባቸው የህብረተሰብ ክፍሎች ውስጥ ስደተኞችም ይገኙበታል እና በዛ አካባቢ ያሉ ስደተኞችና መጠለያ ጣቢያዎች አሁን ያሉበት ሁኔታ ምን ይመስላል? ኢትዮጵያ አሁንም በአፍሪካ ከፍተኛ ቁጥር ያለው ስደተኞችን ከሚያስተናግዱ ሀገሮች አንዷ ናት። እነዚህ በጋምቤላ ላይ የተጠለሉትን የደቡብ ሱዳን ስደተኞች፣ በሶማሌ ክልል የሚገኙትን የሶማሊያ ስደተኞች፣ በትግራይና አፋር ክልል የተጠለሉ የኤርትራ ስደተኞችን ያጠቃልላል። ግጭቱ በደቡብ ሽመልባ ኤርትራዊ ስደተኞች ይኖሩባቸው የነበሩ መጠለያ ጣቢያዎችን እንዲፈርሱ አድርጓል። እዚያ ከነበሩት ስደተኞች አንዳንዶቹ እዚያው ትግራይ ወደ ማይ ዓይኒ እና ዓዲ ሐሩሽ ሄደዋል። የተወሰኑት ደግሞ ወደ አዲስ አበባ መግባት ችለዋል። ይሄ አንደኛው ግጭቱ ቀጥታ ጉዳት ያደረሰበት የስደተኛ ቡድን ነው። ከዚህ በኋላ ግን በሚያሳዝን ሁኔታ ሶስት ሌላ የስደተኛ ጣቢያዎች ጉዳት ደርሶባቸዋል። ሁለቱ በቤንሻንጉል ክልል ሱዳናዊና ደቡብ ሱዳናዊ ስደተኞችን የሚያስጠልሉ ነበሩ። ሦስተኛው ደግሞ በበርሃሌ ኤርትራውያንን የሚያስጠልሉ የነበሩ ናቸው። ስለዚህ ግጭቱ በቀጥታ ስደተኞች ላይ ሕይወታቸውን አደጋ ላይ በመጣል መብታቸውን በመግፈፍና መተዳደሪያቸውን በማሳጣት ተጽዕኖ አሳድረዋል። እነዚህ ጉዳት የደረሰባቸው ስደተኞች ምን ያክል ይሆናሉ? አሁንስ በምን ሁኔታ ውስጥ ነው ያሉት? አሁን በምንነጋገርበት ወቅት ትግራይ ውስጥ በአስቸጋሪ ሁኔታ ውስጥ ያሉ 13000 ስደተኞች አሉ። የተወሰኑት ደግሞ አፋር ውስጥ ናቸው። እነዚህ ሽሬ አጠገብ በማይ አይኒና አዲ አሮሽ መጠለያ ጣቢያዎች የሚገኙ ኤርትራዊ ስደተኞች ልክ እንደሌላው የትግራይ ሕዝብ በጣም አስቸጋሪ ሕይወት ነው እየኖሩ ያሉት። እንደ መፍትሄ ዩኤንኤችሲአር ከሌሎች ከሚመለከታቸው አካላት ጋር እየተነጋገረ ያለው ስደተኞቹ ግጭቱ ካለባቸው አካባቢዎች ርቀው ወደሚገኙ የአማራ ክልል አካባቢዎች እንዲዘዋወሩ ለማድረግ ነው። ከኤርትራና ከሌሎች ሀገራት የመጡ ስደተኞችን የማዘዋወሩ ስራ ተግባራዊ ሆኗል ወይስ በቅርቡ ተግባራዊ የሚደረግ ነው? አዎ፣ እስካሁን 140 የሚጠጉ ኤርትራውያን ስደተኞች በአማራ ክልል ሰፍረዋል። እነዚህ በገዛ ፈቃዳቸው የሄዱ ስደተኞች ናቸው። በተጨማሪም ከመንግስትና ከሌሎች የሚመለከታቸው አካላት ጋር ሆነን ፈቃደኛ የሆኑ ስደተኞች ወደ አማራ ክልል እንዲሰፍሩ የሚደረግበት ሁኔታ ላይ እየሰራን ነው። በተጨማሪም በክልሎችና በፌዴራል መንግስት ድጋፍ ከቤንሻንጉል ክልል 14000 የሱዳንና ደቡብ ሱዳን ስደተኞችን እንዲሁም በአፋር ክልል የነበሩ 5000 ስደተኞችን አዘዋውረናል። እነዚህ ቀጣይነት ያላቸውና ለስደተኞች የተሻለ ጥበቃ ለማድረግ የሚደረጉ ጥረቶች ናቸው። እንግዲህ ወደ ከተማ የሚገቡ ስደተኞችም ቁጥር በከፍተኛ ሁኔታ እየጨመረ መሆኑን የተለያዩ የሚወጡ ሪፖርቶች ያሳያሉና በአሁኑ ሰዓት ቁጥራቸው ምን ያክል ነው? ዩኔች ሲያርስ ምን አይነት ድጋፍ ነው የሚያደርግላቸው? በአሁኑ ወቅት ከሰባ ሺህ በላይ ስደተኞች በከተማ ውስጥ ይገኛሉ። ብዙዎቹ የጥሬ ገንዘብ ድጋፍ ነው የሚደረግላቸው። ግን በኢትዮጵያ የሚኖሩ ሁሉም ሰው የሚረዳው የዋጋ ግሽበትና ከፍተኛ የሆነ የኑሮ ውድነት እነሱንም ችግር ውስጥ ከቷቸዋል። ዩኤንኤችአር የሚሰጠው ገንዘብ የሚያስፈልጋቸውን የሚያሟላ አይደለም። ስለዚህ በዚህ አጋጣሚ ዓለም አቀፍ አጋሮች ለእነዚህ ስደተኞች ተጨማሪ ድጋፍ እንዲያደርጉ መንገር እፈልጋለሁ። እንግዲህ ሌላው ችግር የሀገር ውስጥ ተፈናቃዮች ቁጥር እጅግ በጣም እየጨመረ መሄድ ነው። እንደ አውሮፓውያን አቆጣጠር በ2021 ዓ ም በኢትዮጵያ የተመዘገበው የሀገሩ ተፈናቃዮች ቁጥር በዓለም ላይ በአንድ ዓመት ውስጥ በመፈናቀል ከተመዘገበው የበለጠ ነው እና የእነዚህ ተፈናቃዮች ሁኔታስ ምን ይመስላል? የሀገሩ ተፈናቃዮች ቁጥር በከፍተኛ ሁኔታ ጨምሯል። ከእያንዳንዱ ቁጥር ጀርባ ያሉት የተጎዱ ቤተሰቦችና ግለሰቦች ናቸው። እነዚህ በአፋር፣ በአማራ፣ በትግራይ፣ በቤንሻንጉል፣ በኦሮሚያ፣ በሶማሌ ክልል ይገኛሉ። ሁሉንም ሄጄ ጎብኝቻለሁ። እና ለነግርሽ የምችለው ወረቀት ከማግኘት ጀምሮ ለመኖር የሚያስፈልጉ እንደ መጠለያ የመሳሰሉ መሰረታዊ ችግሮች አሉባቸው። በተጨማሪም ድርቁ በአፋርና ሶማሌ ክልል ተጨማሪ ጉዳት እያደረሰ ነው። ስለዚህ በዋነኝነት የሚያስፈልገው መፍትሄ ሰላም ነው። የግጭቱ ሁኔታ እየተለወጠ በሄደ ቁጥር በአስር ሺዎች የሚቆጠሩ ተፈናቃዮችን ወደ መጠለያቸው መመለስ ችለናል። እንደግሞ ለመመለስ መጓጓዣ ብቻ አይደለም የሚፈልጉት እዚያም መጠለያ መኖሪያ የሚያስፈልጋቸዋል። ምክንያቱም የተወሰኑት ቤታቸው ሙሉ በሙሉ ወድሞባቸዋል። እንግዲህ ከነዚህ ካነሳናቸው ነገሮች ጋር ተያይዞ የሚነሳው ለሰብአዊ እርዳታ የሚያስፈልገው የገንዘብ ድጋፍ ይመስለኛል። ይሄ ለብዙ የእርዳታ ሰጪ ተቋማት ትልቅ ችግር እንደሆነ ነው የሚገለጸው። እና ይሄ ለስደተኞችም ሆነ ለሀገር ውስጥ ተፈናቃዮች በምታደርጉት ድጋፍ ላይ ምን ያክል ተጽዕኖ አለው? ዩኤንኤችሲአርን በተመለከተ ስደተኞችንና የሀገር ውስጥ ተፈናቃዮችን ለመደገፍ ያስፈልገናል ብለን ከጠየቅነው ገንዘብ ያገኘነው ነው 19 ከመቶውን ብቻ ነው። ይህ ደግሞ የምንሰጠው ድጋፍ ምን ያክል እንደሚገድበው መገመት ይቻላል። ለሕፃናት የሚደረገው ጥበቃ፣ ለጾታዊ ጥቃትና አጠቃላይ ደህንነታቸው የሚደረገውን ድጋፍ አደጋ ላይ ይጥላል። ስለዚህ የሚፈለገውን የድጋፍ መጠን ማግኘት በጣም አስፈላጊ ነው። በእርግጥ እርዳታ ሰጪዎች የሚችሉትን ሁሉ እያደረጉ ነው በመላ ሀገሩ እንዲሁም በመላ ዓለም አቀፍ ደረጃ ያለው ፍላጎትም ይታወቃል። ግን እዚህ ሀገር ያሉትን ስደተኞችና ተፈናቃዮች የሚያስፈልጋቸውን ድጋፍ ካልሰጠን ትልቅ ጥፋት ነው የሚሆነው። እርግጥ ነው 19 ከመቶ በጣም ትንሽ ገንዘብ ነው። አሁን ደግሞ ከግጭቱ በተጨማሪ በሶማሊያና ኦሮሚያ ክልሎች እንደሚታየው ድርቁም ብዙዎቹን እያፈናቀለ ነው። እና ቀሪው የእርዳታ ገንዘብ መገኘት ካልቻለ ምንድን ነው የሚሆነው? and I will add to, to Somali region, to Oromia region, also አፋር ከሶማሌና ኦሮሚያ ክልሎች በተጨማሪ አፋርም አለ። እነዚህ ክልሎች በድርቁ በጣም የተጎዱ አካባቢዎች ናቸው። ስለዚህ ጉዳቱ ከአካል ጉዳት ጀምሮ በደህንነታቸው ላይም ጭምር ነው። እነዚህ ሰዎች አካላቸውን የመሸጥ በህገ ወጥ አዘዋዋሪዎች ከሀገር የመውጣት አደጋ ውስጥ ይወድቃሉ። በተጨማሪም ከኢትዮጵያ ውጭ ለመውጣት ይገደዳሉ። እነዚህ አብዛኞቹ ወጣቶች ናቸው። ማህበረሰባቸውን ለማገልገል ትምህርትና መተዳደሪያ የሚሆን ነገር ያስፈልጋቸዋል። ከላይ እንዳልነው እንግዲህ ግጭት፣ ድርቅ፣ ተጨማሪ ደግሞ የዋጋ ግሽበትና የኑሮ ውድነት እያየለ በመጣ ቁጥር የስደተኞችና የተፈናቃዮች እጣ ፋንታ ምንድን ነው የሚሆነው? ደህንነታቸው እንዲጠበቅ ዩኤንኤችሲአር እንደ መፍትሄ የሚያስቀምጠው ምንድን ነው? መጀመሪያ ነገር ሁሉም ነገር ጨለማ ብቻ አይደለም። እስካሁን በግጭቱ ምክንያት የተፈናቀሉ ከ30 ሺህ በላይ የሀገር ውስጥ ተፈናቃዮች ወደ መጡበት እንዲመለሱ ማድረግ ሰላም ሊመጣ የሚችልበትን መልካም ነገሮች እየሰማን በመሆኑ ድጋሚ ይፈናቀላሉ ብለን አናስብም። በምሳሌ በሶማሌ ክልል ተፈናቃዮች የተሻለ ህይወት መምራት ወደሚችሉባቸው ቦታዎች ለማዘዋወር ከመንግስት ጋር እየሰራን ነው። ስደተኞችንም በሌሎች ሀገራት በድጋሚ ለማስፈር የሚያስችሉ ሁኔታዎች አሉ። በዚህ አሜሪካንን ጨምሮ ከሌሎች ሀገራት ጋር ለመስራት ጥረቶች እየተደረጉ ነው። ኢትዮጵያ ውስጥ ለአስርና አስራ አምስት ዓመታት በስደተኝነት አስቸጋሪ በሆነ ሁኔታ የኖሩ አሉ። መብታቸው በብዙ መልኩ ሲገፈፍ አይተናል። እነዚህ ወደ መጡበት ሀገር መመለስ እንደማይችሉ እናውቃለን። ስለዚህ ለኤርትራውያን፣ ለሱዳናውያንና ደቡብ ሱዳናውያን ስደተኞች ትልቁ አንገብጋቢ ጉዳይ የደህንነት ጉዳይ ነው። ለዚያ ደግሞ ከሚመለከታቸው አካላት ጋር እየሰራን ነው። ዶክተር ባልዴ ኢትዮጵያ ውስጥ የሚገኙ ስደተኞችንና የሀገር ውስጥ ተፈናቃዮችን አስመልክቶ ላደረጉልን ገለጻ በጣም እናመሰግናለን። እኔም ስለጋበዛችሁኝ በጣም አመሰግናለሁ። ጋቢና ቪኦኤ ወጣቶች ላይ የሚያተኩር የአሜሪካ ድምፅ ልዩ መርሃ ግብር ነው። አድማጮቻችን አንድ አጠር ያለ የሙዚቃ አፍታ ውስጥ ግን እንመለሳለን። ድምጻቻችን እንዲሁም ተመልካቾቻችን እስካሁን ድረስ አብራችሁን ስለነበራችሁ በእጅጉ እናመሰግናለን። መስተንግዶ ሀብታሙ ስዩም፣ በድምፅና ምስል ቅንብሩ ደግሞ ንጉሱ ታምሬ። እስካሁን ድረስ አብረናችሁ ነበር። የነገ ሰው ይበለን። መልካም ምሽት ይሁንላችሁ።